በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ ሁላችንን በያለንበት በቸርነት በምረት ጠብቅኸን ለዚህ ዕለት ለዚህ ሰዓት ስላደረስትን ክብርና ምስጋና ላንተ ይሁን። ቅዱስ አምላክ ሆይ አሁንም መሰባሰባችንን አንተ እንድትባረክልን፣ ይህንን ፕሮግራምን ደግሞ አንተ እንድትባረክልን እንለምንሃለን። ጉባኤ ነቢያትን በረዴት ጉባኤ ሐዋርያትን በአካል ተገኝተ የባረከ አምላክ ይህንንም ስብሰባችን አንተ ባርክልን። አምላካችን ሆይ የምንዘምረው መዝሙር የምንሰማው የእግዚአብሔር ቃል ወደ ንስሐ የሚያደርሰን ለቅዱስ ሥጋው በክቡር ደግሞ የሚያበቃን እንዲሆን አምላካችን እግዚአብሔር ለሀገራችን ለኢትዮጵያ፣ ለቅድስት ቤተ ክርስቲያናችንም ፍቅርንና አንድነትን የሚሰጠን እንዲሆንልን እንለምንሃለን። i mean i wouldn't do